በዚሁ ጊዜም ባወጣው ፕሮግራም መሰረት በመጪው ግንቦት አስራ ሁለት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ሀገር አቀፍ ምርጫ እንደሚከናወን ገልጿል። ቀኑ እንደ ሁኔታው ሊሸጋሸግ እንደሚችልም ቦርዱ ጨምሮ አስታውቋል። በቅርቡም በምርጫ ቦርድ የቦርድ አባላት ከጸደቀ ለምርጫ የሚያስፈልጉ ቁሳቁሶችን ለመግዛት የሚያስችል ጨረታ እንደሚያወጣ ከምርጫ ቦርድ የተገኘው ዜና ያመለክታል። ጨረታው በምርጫ ቦርድ የተዘጋጀ ሲሆን በዚህም ውስጥ የጽሕፈት መሳሪያዎች፣ ማስታወሻ ደብተሮች፣ የእስክሪብቶና የመሳሰሉት ጨረታ እንደሚወጣላቸው ተገልጸዋል። እነዚህ አስፈላጊ ቁሳቁሶች በሀገር ውስጥ አቅራቢዎች እንደሚሸፈኑ ቦርዱ በተጨማሪ አስታውቋል። በመጪው ሀገር አቀፍ ምርጫ ቦርዱ አርባ አምስት ሺህ የምርጫ ጣቢያዎች እንደሚኖሩ ሲገልጽ አንድ መቶ ሰላሳ አምስት ሺህ በየጣቢያዎቹ የሚያገለግሉ ሰራተኞች እንደሚኖሩ ምርጫ ቦርድ ባወጣው መግለጫ አስታውቋል። ወደ አንድ መቶ ሺህ የሚጠጉ በግልጽ የሚታዩ የድምፅ መስጫ ሳጥኖች እንደሚኖሩ ተጠቅሷል። ቦርዱ ባስታወቀው መሰረት በዚህ ዓመት ለምርጫ ቦርድ የተመደበው በጀት አራት ቢሊዮን ብር ሲሆን በዚህ መሰረት ለጽህፈት መሳሪያዎች የሚወጣውን ጨምሮ ብዥዎች በአጭር ጊዜ ውስጥ ተጠናቆ የምርጭ የምርጫ ሂደቱን እንደሚከናወን ተገልጸዋል። ለዚህም እንደ ዩኤንዲፒ፣ የተባበሩት መንግስታት የልማት ድርጅት፣ ዩኔስኮ የመሳሰሉ የተለያዩ የተባበሩት መንግስታት ድርጅቶችና የሰብአዊ መብት ተቆርቋሪ ድርጅቶች ምርጫውን አስመልክቶ ዝርዝር ጥናት ማቅረባቸውን ምርጫ ቦርድ ገልጾ በተቻለ መጠን የዘንድሮ ምርጫ ነፃ ዴሞክራሲያዊና ተአማኒ እንደሚሆን የምርጫ ቦርድ አስታውቋል። በዚህ ምርጫ ላይ አምሳ ሚሊዮን ህዝብ ተካፋይ ሊሆን እንደሚችል ተገምቷል። ለዚህም ምርጫ ቦርዱ የራሱን አርማ እየቀረጸ ይገኛል። የእለት ተዕለት የምርጫ ቦርድን ስራ የሚያስተዋውቅ ድርጅትም መሰየሙን ቦርዱ ጠቅሷል። የቦርዱ ዋና ጽህፈት ቤት ጠቅላላ እድሳት እየተካሄደለት መሆኑን ተጠቅሷል። የምርጫ ሳጥን ቀለምና መዝጋቢ መሳሪያ ለመግዛት የሚያስችል የጨረታ ሰነድ እንዳልተዘጋጀ ተገልጾ ያንዲሆን ቦርዱ ሁለት ሺህ የምርጫ መጣያ ሳጥን በአራት ነጥብ ስምንት ሚሊዮን ብር እና እጅ ላይ የሚደረግ የማይለቅ ቀለም በሶስት ነጥብ ስምንት ሚሊዮን ብር መግዛቱን የምርጫ ቦርድ መግለጫ ያመለክታል። የአሜሪካ ተራድኦ ድርጅት ለሲዳማው ሪፈረንደም ሁለት ሺህ ሳጥን በእርዳታ መለገሱ የሚታወስ ነው። ቦርዱ አንድ ሺህ ስድስት መቶ ሳጥኖችን መጠቀሙ ይታወሳል። ከአምስት ዓመት በፊት በግንቦት ወር ሁለት ሺህ ሰባት ዓመተ ምህረት በተከናወነው ምርጫ ሁለት መቶ ሰላሳ ሺህ የምርጫ ሰራተኞች በአርባ ስድስት ሺህ የምርጫ ጣቢያዎች መሰማራታቸው የሚዘነጋ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ማክሰኞ ህዳር ሰላሳ ቀን ሁለት ሺህ አስራ ሁለት ዓመተ ምህረት የኖቤል የሰላም ሽልማታቸውን ለመቀበል ወደ ኖርዌይ ኦስሎ ከተማ እንደሚያመሩ መንግሥታዊ የዜና አገልግሎት አስታወቀ። መስከረም ሰላሳ ቀን ሁለት ሺ አስራ ሁለት አመተ ምህረት የሁለት ሺ አስራ ዘጠኝ የኖቤል የሰላም ሽልማት አሸናፊ መሆናቸውን ያስታወቀው በኖርዌይ የሚገኘው የኖቤል ኮሚቴ በሽልማቱ ሁለት ዶክተር አብይ በኦስሎ ከተማ የስብሰባ አዳራሽ በመገኘት ማብራሪያ እንደሚሰጡ ኮሚቴው አስታውቋል። ከዚህ በተጨማሪ ጠቅላይ ሚኒስትሩ በኖርዌይ ቆይታቸው ከሀገሪቱ ጠቅላይ ሚኒስትር ኤርና ሶልበርግ ከኖርዌይ ንጉሥ ሀራልድ አምስተኛ ጋር ውይይት እንደሚያደርጉ የወጣው መርሃ ግብር ያመለክታል። ምንም እንኳ የኖቤል ኮሚቴ ኃላፊዋ ጠቅላይ ሚኒስትር አብይ ከጋዜጠኞች ጋር ጥያቄና መልስ እንዲያካሄዱ ጥረት ቢያደርጉም ጠቅላይ ሚኒስትሩ ፈቃደኛ አለመሆናቸው ገልጸዋል። ከዚህ በፊትም የኖቤል የሰላም ሽልማትን አሸናፊ የነበሩት የአሜሪካው ፕሬዚደንት ባራክ ኦባማ በሽልማቱ ስነስርዓት ላይ ተገኝተው በጋዜጣዊ መግለጫው ላይ አለመገኘታቸው የሚታወስ ነው። ዶክተር አብይ የመቶኛው የሰላም ተሸላሚ በመሆናቸው ከወርቅ የተሰራ ሜዳሊያና ወደ አንድ ሚሊዮን ዶላር የሚጠጋ ሽልማት እንደሚያገኙ ተገልጿል። ጠቅላይ ሚኒስትሩ ይህን የዶላር ሽልማት ለሀገሪቱ የልማት ወይም የበጎ አድራጎት አገልግሎት እንዲውል እንደሚያደርጉ መገለጹ የሚታወስ ነው። ዛሬ ሰኞ ህዳር ሀያ ዘጠኝ ቀን ሁለት ሺህ አስራ ሁለት ዓመተ ምህረት የብሔር ብሔረሰቦች ቀን ለአስራ አራተኛ ጊዜ በኦሮሚያ ክልል አዘጋጅነት በዚህ በአዲስ አበባ ከተማ ይከበራል። ይህንን በዓል በደመቀ ሁኔታ ለማክበር የአዲስ አበባ አስተዳደር እንግዶችን ከመቀበል አንስቶ እስከ ማስተናገድ ድረስ የሚያገለግሉ ከአንድ መቶ በላይ በጎ ፈቃደኛ ወጣቶች መዘጋጀታቸውን አስተዳደሩ ገልጿል። የቡራዩ ከተማ ለአዲስ አበባ ቅርብ እንደመሆኑ በኦሮሚያ አዘጋጅነት በአዲስ አበባ ለሚካሄደው የብሔር ብሔረሰቦች በዓል በቀጥታ ተካፋይ በመሆን በዓሉ በሰላም ሲጀምሩ በሰላም እንዲያልቅ እንደሚሰሩ ተገልጿል። ህዳር አስራ ዘጠኝ ቀን የተመረጠው በሺህ ዘጠኝ መቶ ሰማንያ ሰባት ዓመተ ምህረት ህዳር ሀያ ዘጠኝ ቀን አዲሱ ህገ መንግስት የጸደቀበት ቀን በመሆኑ ነው። ኢትዮጵያ በሁለት ሺ አስራ ሁለት ዓመተ ምህረት የመጀመሪያ በጀት አመት ሶስት ወራት ውስጥ አምስት ነጥብ አምስት ቢሊዮን ብር የውጭና የሀገር ውስጥ ብድሮችን መክፈሏን የገንዘብ ሚኒስቴር አስታወቀ። በዚህ ተመሳሳይ ሶስት ወራት ውስጥ ሀገሪቱ ከተለያዩ ተቋማትና መንግስታት በቀጥታ በጀት እርዳታና ብድር ከአርባ ቢሊዮን ብር በላይ ማግኘቷን ገንዘብ ሚኒስቴር ጨምሮ አስታውቋል። ከዚህ ጋር አያይዞም የውጭ ሀብት ፍሰትና ግኝት አፈጻጸምን አስመልክቶ የገንዘብ ሚኒስቴር በሰጠው መግለጫ በሶስት ወራት ከለጋሽና አበዳሪ ተቋማት በእርዳታ ጭምር ከአንድ ነጥብ ሶስት ቢሊዮን ዶላር በላይ መገኘቱን ገልጸዋል። የሲዳማ ህዝበ ውሳኔን ተከትሎ የወላይታ ብሔራዊ ንቅናቄ ወብን ወላይታ ክልል እንዲሆን ጉዳዩ ወደ ምርጫ ቦርድ እንዲመራ ጥያቄ ማቅረቡን አስታወቀ። ወግን የሚጠይቀው እንደ ሲዳማ ህዝበ ውሳኔ እንዲካሄድ ሲሆን ይህ የማይፈጸም ከሆነም የራሱን የተናጠል ውሳኔ እንደሚወስድ ገልጿል። በሌላ በኩል የደቡብ ክልል በበኩሉ ክልሉ እንደዚህ አይነት ማስፈራሪያዎችን እንደማይቀበል አስታውቆ ሁሉም በጊዜው ተፈጻሚ ይሆናል ብለዋል። የምርጫ ቦርድ በአሁኑ ጊዜ ለሀገር አቀፍ ምርጫ የተዘጋጀ በመሆኑ ህዝበ ውሳኔ ለማድረግ የሚቸገር መሆኑን የደረሰን ዜና ጨምሮ ያመለክታል። የአፍሪካ አዳራሽ በመባል በስፋት የሚታወቀውና የአፍሪካ አንድነት ድርጅት በግንቦት ወር ሺ ዘጠኝ መቶ ሀምሳ አምስት ዓመተ ምህረት ሲመሰረት የመጀመሪያውን የአፍሪካ መሪዎች ጉባኤ ያስተናገደው አዳራሽ በሀምሳ ሰባት ሚሊዮን ዶላር ሙሉ እደሳ እንዲደረግለት መጀመሩን የአፍሪካ ኢኮኖሚክ ኮሚሽን በይፋ አስታወቀ። ለዚህ እደሳ የተባበሩት መንግስታት ድርጅት ወጪውን የሚሸፍን ሲሆን የኢትዮጵያ መንግስት አዳራሹ ታሪካዊ ይዘቱን በጠበቀ መልኩ እንዲከናወን ሶስት ሺ አንድ መቶ ካሬ ሜትር ተጨማሪ መሬት መለገሱን አስታውቋል። ይህ ህንፃ እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ስልሳ ሲጠናቀቅ በባርኔሮ ኩባንያ መሆኑ የሚታወስ ነው። የኢትዮጵያ ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ ይህን መሬት ለአፍሪካ አዳራሽ መገንቢያ ከሰጡ በኋላ እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ስልሳ ሶስት ዓመተ ምህረት ሰላሳ ሁለት የአፍሪካ መሪዎች በዚህ አዳራሽ የመጀመሪያ ጉባኤያቸውን ማድረጋቸው የሚዘነጋ አይደለም። በዚያውም የአፍሪካ አንድነት ድርጅት ሊመሰረት በቅቷል። ይህ በሃምሳ ሰባት ሚሊዮን ዶላር እድሳት እስከሚጠናቀቅ ድረስ አካባቢው ዝግ የሚሉ ሲሆን ከዚያ በኋላ በአዲስ አበባ እየተገነባ ካለው የወንዞች ተፋሰስ ጋር ተያይዞ የአዲሱ መናፈሻ ወይም ባክ ፓርክ አካል በመሆን ለህዝብ ክፍት እንደሚሆን ተነግሯል። ይህ ድርጊት የወደፊቱን የመናፈሻ ደረጃ ከፍ ያደርገዋል ተብሎም ይጠበቃል። የኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ከፍታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Tell us what you think. Rate this podcast on iTunes. It helps other people to find us.